ስፖርት ዋልያዎቹ ከነገ በስቲያ ባህር ዳር ውስጥ ነበልባሎቹን ይገጥማሉ። ነገና ከነገበስቲያ የጀርመን ሁለት ቡድኖች ለሻምፒዮንስ ሊግ ሁለተኛ ዙር ግጥሚያቸውን ያከናውናሉ። አንደኛው የማለፍ እድሉ ጠባብ ነው። በእንግሊዝ ፕሪምየር ሊግ ፉክክር ማንቸስተር ሲቲን የሚያስቆሙ አልተገኘም። ሆዜ ሞሪኞ በሰሜን ለንደን ደርቢ ግጥሚያ በአርሰናል ለተረታው ቡድናቸው የመሃል ዳኛውን ተጠያቂ አድርጓል። የኤሪክ ላሜላ ድንቅ ግብ ለቶትናም ሆትስፐር ደጋፊዎች ቢሸነፉም ብርቱ ማጽናኛ ሆናለች። ክርስቲያኖ ሮናልዶ በ ሳምንቱ መገባደጃ በሰራው ሄትሪክ አጠቃላይ ግቦቹን ከፔሌ ማስበለጥ ችሏል። ፔሌ ክሪስቲያኖ ሮናልዶን ለስኬቱ እንኳን ደስ ያለ ብሎታል። አብራችን ቆዩም። ዋሊያዎቹ ከነገ በስቲያ ባህር ዳር ውስጥ ነበልባሎቹን ይገጥማሉ። የኢትዮጵያ ብሔራዊ የእግር ኳስ ቡድን ዋሊያዎቹ ከማላዊ ቡድን ነበልባሎቹ ጋር ረቡዕ መጋቢት 8 ቀን 2013 ዓ.ም ከቀኑ 10 ሰዓት የወዳጅነት ጨዋታ ለማከናወን ባህር ዳር ስታዲየም ውስጥ ተቀጣጥሯል። ብሔራዊ ቡድኑ በአፍሪካ ዋንጫ ከማዳጋስካርና አይቮሪ ኮስት ጋር የምድብ ማጣሪያ ወሳኝ ጨዋታዎች ይኖሩታል። የማላዊ ቡድን ተጫዋቾች ዛሬ ማምሻውን አዲስ አበባ ገብተው አንድ ምሽት በአዲስ አበባ ካሳለፉ በኋላ ማክሰኞ ሰሜኑ መጋቢት 7 ቀን 2013 ዓ.ም ምረት ወደ ባህር ዳር እንደሚጓዙ የኢትዮጵያ እግር ኳስ ፌዴሬሽን ገልጧል። ዋልያዎቹ ማረፊያቸውን አስቀድመው ባህር ዳር ከተማ አቫንቲ ሆቴል ውስጥ በማድረግ ዝግጅታቸውን ማጠናከራቸውንም ፌዴሬሽኑ አክሎ ገልጧል። የኢትዮጵያ ብሔራዊ ቡድን አሰልጣኝ በካሜሩን አስተናጋጅነት ለሚካሄደው የአፍሪካ ዋንጫ ማጣሪያ ለ25 ተጫዋቾች ጥሪ አድርጓል። ለቀጣይ የማጣሪያ ግጥሚያዎቹ ከውጭ ሀገር በብቸኝነት ወደ ብሔራዊ ቡድኑ የተጠራው አማካዮች መልስ በቀለ ይጠበቃል። ለግብፁ ኤልመቃሳ የሚጫወተው መልስ በኤልመቃሳ ቡድን የየካቲት ወር ኮከብ ተጫዋች ሆኖ በመመረጡ እንዲሁም አሁን ደግሞ ለብሔራዊ ቡድኑ በመጠራቱ ደስታውን በትዊተር የማህበራዊ መገናኛ አውታሩ ገልጧል። እንግሊዝ ፕሪሚየር ሊግ፣ ማንቸስተር ሲቲ በሰባ አንድ ነጥብ የደረጃ ሰንጠረዥናት ላይ ሰፍሮ ለብቻው እየገሰገሰ ነው። አንድ ተስተካካይ ጨዋታ የሚቀረው ማንቸስተር ዩናይትድ በ57 ነጥብ ይከተሏል። ማንቸስተር ዩናይትድ ትናንት ዌስትሃም ዩናይትድን አንድ ለዜሮ አሸንፏል። ሶስተኛ ደረጃ ላይ የሚገኘው ላይስተር ሲቲ በአምስት ግቦች በተንበሸበሸበት የቅዳሜ ዕለት ግጥሚያው ነጥቡን 56 ማድረስ ችሏል። ቸልሲ ከሊድስ ዩናይትድ ጋር ያለምንም ግብ ተለያይቶ ነጥብ ተጋርቷል። ሀምሳ አንድ ነጥብ ይዞ አራተኛ ደረጃ ላይ ይገኛል። የአውሮፓ ሊግ ደረጃን የያዘው ዌስትሃም ኤቨርተንን በሁለት ነጥብ በልጦ በ48 ነጥቡ አምስተኛ ደረጃውን አስጠብቋል። ከቶትናም ሆትስፐር በ3 ነጥብ ተበልጦ ወደ ስምንተኛ ደረጃ ያሽቆለቆለው ሊቨርፑል ከዎልፍስ ጋር ዛሬ ማታ ይጋጥማል። ካሸነፈ ለጊዜው የኤቨርተንን ቦታ ተረክቦ ስድስተኛ ደረጃን ይይዛል። ኤቨርተንና ቶትናም ተስተካካይ ጨዋታቸውን ካሸነፉ ደግሞ ሊቨርፑል ወደ ነበረ በት ስምንተኛ ደረጃ ይመለሳል። በኳስ ቁጥጥርና አጠቃላይ ይዞታ በመጀመሪያው አጋማሽ ከቶትናም ሆትስፐር ሊቆ የታየው አርሰናል ትናንት በሜዳው ኤሚሬትስ ስታዲየም ሁለት ለአንድ አሸንፏል። አርጀንቲናዊው አማካይ ኤሪክ ላሜላ በአርሰናል አምስት ተጫዋቾች መካከል ግራግሩን በቀኝ ተረከዙ በኩል አዙሮ የመታትና በድንቅ ሁኔታ ከመረብ ያረፈችው ራቦና ግብ ለረዥም ጊዜ የምትታወስ ናት። አርሰናል በሰላሳ ሶስተኛው ደቂቃ ላይ በተቆጠረበት ግብ ሲመራ ቢቆይም በርካታ ሙከራዎችን አድርጓል። በሁለተኛው አጋማሽ አርባ አራተኛው ደቂቃ ላይ ማርቲን ዴጋርድ አቻ የምታደርገውን ግብ ማስቆጠር ችሏል። ቶትናም ጨዋታውን መቆጣጠር በጀመረበት ወቅት ስድሳ አራተኛው ደቂቃ ላይ የተሰጠው ፍጹም ቅጣት ምት ተገቢ እንዳልሆነ የቶትናም አሰልጣኝ ሆዜ ሞሪኞ ተናግሯል። የማልዳኛው የሰጡትን የፍጹም ቅጣት ምትም የተሳሳተ ውሳኔ ብለውታል። አሌክሳንደር ላካሴት ግን ፍጹም ቅጣት ምቷን ከመረብ ማሳረፍ ችሏል። ቀዳሚዋን ግብ በድንቅ ሁኔታ ያስቆጠረው ኤሪክ ላሜላ ሰባ ስድስተኛው ደቂቃ ላይ ባየው ሁለተኛ ቢጫ በቀይ ካርድ ከሜዳ ተሰናብቷል። ፉላም፣ ዌስት ፕሮሚች ና ሼፊልድ ዩናይትድ 26፣ 18 ና 14 ነጥብ ይዘው ከ18ኛ እስከ 20ኛ ደረጃ ላይ ይገኛሉ። ቡንደስሊጋ በጀርመን ቡንደስሊጋ መሪው ባየር ሚንሽን ከነገ በስቲያ ለሻምፒዮንስ ሊግ የመልስ ጨዋታውን ያከናውናል። በመጀመሪያው ግጥሚያ ባየር ሚንሽን የጣሊያኑ ላትሲዮን አራት ለአንድ በሆነ ሰፊ የግብ ልዩነት ድል አድርጓል። በቡንደስሊጋው ቅዳሜ ዕለት ቬርደር ብሬመንን ሶስት ለአንድ በማሸነፉ ነጥቡን ሀምሳ ስምንት አድርሷል። በሶስት ነጥብ ልዩነት የሚከተለው ላይፕሲሽ ትናንት ከአይንትራክት ፍራንክፉርት ጋር አንድ እኩል በመለያየት ከባየር ሚንሽን ጋር ይኖረው የነበረውን የሁለት ነጥብ ልዩነት ወደ አራት ከፍ አድርጎታል። ላይፕሲሽ ከሻምፒዮንስ ሊጉ ባሳለፍነው ሳምንት በሊቨርፑል የደርሶ መልስ ግጥሚያ አራት ለዜሮ ተሸንፎ ተሰናብቷል። ቦሩሲያ ዶርትሙንድ ዘንድሮ ከሻምፒዮንስ ሊግ ፉክክር ይልቅ በቡንደስ ሊጋው እስከ አራተኛ ደረጃ ጨርሶ ለቀጣይ ሻምፒዮንስ ሊግ ተሳታፊነት ላይ እንደሚያተኩር የቡድኑ ኃላፊዎች ገልጧል። በቡንደስ ሊጋው 42 ነጥብ ይዞ የአምስተኛ ደረጃ ላይ የሚገኘው ቦሩሲያ ዶርትሙንድ በአይንትራክት ፍራንክፉርት በሁለት ነጥብ ይበለጣል። ቦሩሲያ ዶርትሙንድ በቡንደስ ሊጋው ላይ ከማተኮሩን ባሻገር ዋና አጥቂው የ20 ዓመቱ ወጣት ኤርሊንግ ኦላንድ ወደ ሌላ ቡድን እንዳይሄድበት ከፍተኛ ጥረት እንደሚያደርግም አስታውቋል። አይንትራክት ፍራንክፉርት 44 ነጥብ ይዞ አራተኛ ደረጃ ላይ ይገኛል። ከቮልስቡርግ በአራት ነጥብ ይበለጣል። በሻምፒዮንስ ሊግ ፍልሚያ በመጀመሪያው ዙር በማንቸስተር ሲቲ ሁለት ለዜሮ የተሸነፈው ቦሩሲያ ሚንሽን ግላድባ የመልሱን ጨዋታ ነገማታ ያከናውናል። በቡንደስሊጋው ውጤት ርቆት 33 ነጥብ ብቻ ይዞ አስረኛ ደረጃ ላይ ይገኛል። አርብ እለትም በአውግስቡርግ የሶስት ለአንድ ሽንፈት ገጥሞታል። ሄርታ ቤርሊን እና ማይንስ በተመሳሳይ 21 ነጥብ ግን ደግሞ በግብ ክፍያ ልዩነት አስራ ስድስተኛ ና አስራ ሰባተኛ ደረጃ ላይ ይገኛሉ። ዘንድሮ ወደ ሁለተኛ ዲቪዚዮን መሰናበቱን ከወዲሁ ያረጋገጠው ሻልከ 10 ነጥብ ብቻ ይዞ ደረጃው 18ኛ ነው። ቅዳሜ ዕለት በቮልስቡርግ የ5 ለ0 ውርጅብኝ ገጥሞታል። ብራዚሊያዊው የኳስ ንጉሥ ፔሌ በጨዋታ ዘመኑ ካገባቸው ግቦች ፖርቱጋላዊው አጥቂ ክርስቲያኖ ሮናልዶ በሶስት በመብለጡ እንኳን ደስ ያለ ሲል መልእክት ልኮለታል። ክርስቲያኖ ሮናልዶ ቡድኑ ጁቬንቱስ ካግሊያሪን ሶስት ለአንድ ባሸነፈበት የቅዳሜ እለቱ ግጥሚያ ሶስቱንም ኳሶች ከመረብ በማሳረፍ ሄትሪክ ሰርቷል። በዚህም አጠቃላይ ከመረብ ያረፉ ኳሶቹን ሰባት መቶ ሰባ ማድረስ ችሏል። ፔሌ 767 ግቦች አሉት። በዓለም የእግር ኳስ ታሪክ ቀድሞ ለኦስትሪያና ቼኮስሎቫኪያ ይጫወት የነበረው አጥቂ ጆስ ጆሴፍ ቢቻን ላይ የሚደርስ አልተገኘም። ጆሴፍ ቢቻን በጨዋታ ዘመኑ 805 ግቦችን ማስቆጠር የቻለ አስደናቂ ተጫዋች ነው። በአማተር ተጫዋችነት ዘመኑና ፕሮፌሽናል ሳይሆን ባክና 27 ግጥሚያዎች ያስቆጠራቸው ግቦቹ ሲቀነሱ ግን አጠቃላይ ከመረብ ያሳረፋቸው ኳሶች 759 ናቸው። ከፔሌና ከክርስቲያኖ ሮናልዶ የሚያንሰውም በትንሹ ነው። በሻምፒዮንስ ሊጉ ግጥሚያ በፖርቶ ለጥቂት የተሰናበተው ጁቬንቱስ በሴሪያው ተሳክቶለት የሦስተኛ ደረጃውን አስጠብቋል። አንድ ተስተካካይ ጨዋታ እየቀረው ከመሪው ኢንተር ሚላን የሚበለጠው በ10 ነጥብ ነው። 56 ነጥብ ካለው የኤሲ ሚላን ደግሞ በአንድ ነጥብ ብቻ ይበለጣል። ሀገራችን እሁድ ከቤኔቬንቶ ጋር የሚያደርገውን ጨዋታ ካሸነፈ በ58 ነጥብ የሴሪያውን የሁለተኛ ደረጃ ይረከባል። ቤኔቬንቶ 26 ነጥብ ይዞ 16ኛ ደረጃ ላይ ይገኛል። ሁለት ተስተካካይ ጨዋታ የቀረው ቶሪኖ በ20 ነጥብ ፓርማ በ19 እንዲሁም ክሮቶኔ በ15 ነጥብ ከ18ኛ እስከ 20ኛ ደረጃ ይዟል። አታላንታና አንድ ተስተካካይ ግጥሚያ የሚቀረው ናፖሊ በ52ና 50 ነጥብ በአራተኛና አምስተኛ ደረጃ ላይ ሰፍሯል። ባርሴሎና የማንቸስተር ሲቲው አጥቂ የ32 ዓመቱ ሰርጂዮ አጉዌሮን ለማስፈረም ጫፍ መድረሱን ኖስትሮስ ሶቪዮስ ዘግቧል። የባርሴሎና ተመራጭ ፕሬዚዳንት ዮዋን ላፖርታም አጥቂውን በጥቂት ጊዜያት ውስጥ ወደ ካምፕ ኑስታ ስታዲየም ለማስመጣት ስምምነት እየተጠናቀቀ መሆኑን አስታውቋል። ሰርጂዮ አጉዌሮ ወደ ባርሴሎና የሚመጣው በነጻ ዝውውር መሆኑም ተጠቅሷል። ስምምነቱ የሚጠናቀቀው ግን የባርሴሎና ተመራጭ ፕሬዝዳንት ስልጣናቸውን ሲረከቡ ብቻ መሆኑ ተገልጧል። የቡድኑ ፕሬዝዳንት በሌሉበት በአሁኑ ወቅት ባርሴሎናን በጊዜያዊ ፕሬዝዳንትነት የሚመሩት ቻርሌስ ቱስኩዌትስ ናቸው። የባርሴሎና ተመራጭ ፕሬዝዳንት ዮሐን ላፖርታም አጥቂው ሰርጂዮ አጉዌሮን ማስፈረማቸው የቦሩሲያ ዶርትሙንዱ አጥቂ ኤርሊንግ ኦላንድን ለማስመጣት የጀመሩት እንቅስቃሴ ላይ ተጽዕኖ እንደሌለው ተናግሯል። ሰርጂዮ አጉዌሮ ከሰባት ዓመታት በፊትም ወደ ባርሴሎና ሊዘዋወር ጫፍ ደርሶ በወቅቱ ቡድኑ ሉዊስ ስዋሬዝን በማስመጣቱ ሳይሳካ ቀርቷል። አድማጮች የስፖርት ጥንቅራችን በዚሁ ይደመደማል። ማንተጋፍቶት ስለሺ ነኝ። መልካም ጊዜ ጤና